ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ! ጤና ስጥልኝ። እንዴት አመሻችሁ? ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለት ሰኞ የካቲት አንድ 2013 ዓ ም የጋቢና ቪ መሰናዶው ጀመረ። የምሽቱ መሰናዷችንን እናስተዋውቃችሁ። በወልቃይት ጠገዴና ማይካድራ ከተማ የሚኖሩ ወጣቶች እንደ ሌሎች ኢትዮጵያውያን መብታቸው እንደማይከበርላችሁ ለአሜሪካ ድምፅ አስታወቁ። ቤታቸውን ዘግተው በየቤታቸው ስለሚያውቋቸው መታወቂያ አልሰጧቸውም። ግን በየቤታቸው ሂደው ያውቋቸዋልና ከነ ልጃቸው ስንት ቴሬዛ ነው ያየኑ? ዝም ብለህ ማፈን። አንዱ ግቢ አምስት ስድስት፣ አንዱ ግቢ አምስት ስድስት እየከተፉት። ይሄ በዚህ ዙሪያ ጥንቅራለን። በሌላ ዘገባ ኢትዮጵያ ውስጥ ያለውን የህሙማን መጉላላትና የህክምና ዘርፍ የመረጃ አያያዝ ድክመት በቴክኖሎጂ ለማሸነፍ እየጣረ ካለ አንድ ተቋም መስራች ጋርም እናስተዋውቃቸዋለን። አሁን እኛ የለፍንበትን አልፋ በዚህ ደርሰናል። በዚህ በኋላ ቶሎ ቶሎ የገፋ እንደምንሄድ እናምናለን። ነገር ግን ሌሎች ልክ እንደኛ ጋጀ ማመራችን ትልቅ ራዕይ ይዘው ችሎታ ይዘው ለውጥ ለማምጣት የሚደግሙ ቴክኖሎጂ ይዘው ብዙ ሰ ለመስራት የሚደግሙ ወጣቶችን ሌሎች ስታርታፖችን እነሱም በዚህ ፕሮግራም እንዲያልፉ ለማድረግ ነው። የክፈት ነው የሰማችሁት። የኦርቢት ሄልዝ አጋር መስራች አዚዮን ቸርነትን ነው የምሽቱ እንግዳችን አድርገኗል ስፖርትና ሌሎች አፍሪካ ተኮር ዘገባዎችም ይኖሩናል ከሁሉ አስቀድመን አብራችሁን ስለሆናችሁ እናመሰግናለን አብረናችሁ የምናመሸው ኤደን ገረመው በመስተንግዶ ሀብታሙ ስዩም በዜናዎቹ እንዲሁም ኤልያስ አስማረ በቅንብሩ ነን አሁን ከአለም ዙሪያ ወደ ተሰናዱ አጫጭር ዜናዎች እንሻገራለን አመሰግናለሁ ኤደን። የየመን ሁቲ ሽምቅ ተዋጊዎች በሀገር ውስጥ አንዳችም አዲስ ወታደራዊ ጥቃት ከመፈጸም እንዲቆጠቡና በሳውዲ አረቢያ ግዛት ውስጥም ባሉ የሲቪል መኖሪያ አካባቢዎች ያደረሱትን ጥቃት እንዲያቆሙ ዩናይትድ ስቴትስ አሳሰበች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትናንት ማታ በወጡት መግለጫ የቀጠለው የሁቲዎች ጥቃት ዩናይትድ ስቴትስን በጥልቅ አሳስበታል ብለዋል። ከደቡብ አፍሪካ የኮቪድ-19 ክትባትን የተመለከተ አሳሳቢ ዜና ተሰምተዋል። ደቡብ አፍሪካ የተቀበለችው የአስትራዜኔካው ክትባት በሀገሪቱ በብዛት በተዛመተው በጣም ተላላፊ በሆነው የኮሮና ቫይረስ ዝርያ ላይ ብዙም ውጤታማ ላይሆን እንደሚችል የሀገሪቱ የጤና ጠቢባን ተናግረዋል። በዚህ ዜና ሳቢያ የሀገሪቱ ጤና ባለስልጣናት በአፍሪካ ግዙፍ እንደሚሆን የተገለጸውን የክትባት ዘመቻ እንዳይጀመር ለማድረግ ሳይገደዱ አይቀሩም ተብሏል። ደቡብ አፍሪካ ውስጥ በተካሄደ ጥናት መሰረት ይህ ክትባት 501 ዋይ ወይም ቪ2 ተብሎ በሚታወቀው የኮሮና ቫይረስ ዝርያ ላይ ሙሉ የመከላከል አቅም የሚኖረው አይመስልም። የዓለም የጤና ድርጅት በዚህ ጉዳይ ዛሬ ስብሰባ አድርጎ እንደሚነጋገር ነው ዘገባው ጨምሮ ያመላክተው። የሊቢያ የባህር ጠረፍን ሲያስስ አራት መቶ ሀያ ሁለት ፍልሰተኞች አገኝተው ያሳፈረው የአደጋ ጊዜ ደራሽ መርከብ የኢጣሊያ ባለሥልጣናት ፈቅደውለት ሲሲሊ አውገስታ ወደብ መግባት እንደቻለ ተገልጿል። ኦሽን ቫይኪንግ የተባለው ሜዲትራኒያን ባህር ላይ አሰሳ የሚያካሄደው መርከብ ያሳፈራቸው ፍልሰተኞች ከመርከቡ ሳይወርዱ የኮቪድ-19 ምርመራ ተደርጎላቸው ከመካከላቸው ስምንቱ ላይ ቫይረሱ እንደተገኘ ታውቋል። መርከቡ ባህር ጠረፍ ላይ ካገኛቸው ስደተኞች መካከል ነፍሰ ጡር ሴቶች፣ ሕፃናትና ካለቤተሰብ ብቻቸውን ያሉ ልጆችም ጭምር እንደሚገኙባቸው የመርከቡ አስተዳደር ድርጅት ኤስኦኤስ ሜዲትራኒያን አመላክተዋል። የሶማሊያ ተቃዋሚ ፓርቲዎች ጥምረት ከዛሬ አንስቶ ለፕሬዚደንት ሙሐመድ አብዱላሂ ሙሐመድ ፎርማጆ ፕሬዚደንትነት እውቅና አንሰጥም በማለታቸው በሀገሪቱ የተከሰተው ቀውስ እየተባባሰ መሄዱ ታውቋል። የስልጣን ጊዜያቸው ዛሬ ያበቃውን ፕሬዚደንት ለመተካት በተካሄደው ንግግር የፖለቲካ ስምምነት ላይ ለመድረስ ባለመቻሉ ነው ፓርቲዎቹ እውቅና ለመንፈግ የወሰኑ ታሙስዩምን፣ ለዜናዎቹ እናመሰግናለን። የጋቢና ቪ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ አይደን ገረመው ነኝ። ለዕለቱ አብይ ርዕስ ወዳደረግነው ዘገባ ንሻገር። በወልቃይት ጠገዴና ማይካድራ ከተማ የሚኖሩ ወጣቶች እንደ ሌሎች ኢትዮጵያውያን መብታቸው እንደማይከበርላቸው በተለይም ከለውጡ በኋላ ሌሎች የኢትዮጵያ ወጣቶች አገኙ ያሉትን ለውጥ አለማየታቸውን፣ ነጻነት እንደሌላቸውና የዜግነት መብታቸውም እንዳልተከበረላቸው ኅዳር ወር ላይ ወደዛ አቅንተው ለነበረው የአሜሪካ ድምጽ ዘጋቢ ዮናታን ዘብዲዩስ አጫውተውታል። ለዛሬ ዮናታን ዘብዲዩስ ካነጋገራቸው ወጣቶች ሁለቱ ራሳቸውን ከሚያስተዋውቁበት ዘገባው ይጀምራል። በወልቃይት ጠገዴ ና ማይካድራ ከተማ የሚኖሩ ወጣቶች መብታቸው እንደማይከበርላቸው በተለይ ከለውጥ በኋላ ሌሎች የኢትዮጵያ ወጣቶች አገኙ ያሉትን ለውጥ አለማየታቸውን ነጻነትም እንደሌላቸውና ለቪኦኤ ጋቢና ተናግሯል በማይካድራ አድራ የተፈጽመው ጥቃት ለዘመናት የደረሰብን በደል ማሳያ ነውም ብሏል ቪኦኤ ካነጋገራቸው ወጣቶች መካከል ለዛሬ ጋቢና ፕሮግራም ሁለት ወጣቶች የተመለከተ አጭር ዝግጅት ይዘናል ወጣቶቹ መላኩ ዳምጠውና ጥላሁን ጌትነት ሲሆኑ ሁለቱም መበደላቸውን ነግሮኛል መላኩ እድሜው ሀያ ሶስት ዓመት ሲሆን የዩኒቨርሲቲ ትምህርት መጨረስ በሚገባው እድሜው ገና አስረኛ ክፍል መሆኑንም ይናገራል። ይህም የመጣው ደረሰብኝ ባለው በደል መሆኑንም ገልጿል። በማይካድራ ስኖር ቀን ስራ እንደዚህ ጓል ምናምን ስራ ይስጡላ እንሰራለን። በምኖረው ብዙ ነገር ነው ማየው ያው ሳልጉ ማለት ነው እና በዚህ ስኖር ብዙ ስቃይ ያለን ብዙ ስቃይ ማለት ነው እና ይሁ አሁን የተፈጠረው ድርጊትም በጣም ይከብደናል በየቦታው ኮንታክት ሁሌ እየፈጠሩብን ሳናቅ እንኖር ነበር። አሁን ደግሞ ው ይህን ሲፈጥሩ ብዙ ወንድሞቻችን ሙተዋል። ራስ በራሱ በቃ እየወጡ ካምፕ ላይ እንደዚህ ሳንተዋወቅ የነሱ ማለት ነው እና አለቁ። አሁን ደግሞ በረብሻው ጠረፍ ያለ በቃ ጓል ምናምን ብሎ ጠልበ ወስዶ አስራ ሁለቱን አስሩን ያስቀሯቸዋል። አሁን ይህንን ሰሞን ማለት ነው ይህንን ሰሞን በጣም በጣም ነው ያለቅ ነው። ወጣቶች ኢላማ ተደርጎባቸው በማይካድራው ጭፍጨፋ መገደላቸውም ተናግሯል። ወጣቶች ወጣት ሰራተኛ ሌላ ትልቁ ማይ ቤት ከተማው ላይ ርብሻ ሲነሳ በእርግጥ ትልቁ ብዙ ነዋሪ የማይ ካድራ ነዋሪ በስማቸው መዘገቧቸው በስማቸው መዝግበው ለገጀራቸው ብር አዋጡ ተብለው አናዋጣም ያላሉ ቤተሰቦቻችን ማለት ነው። ዘመዶቻችን እስከ ሰባ ሰባ ምናምን የመጡ አሉ። እዚህ ትልቆች እንግዲህ በእነሱ ነው የተሳብ ነው እና እነሱ ቤታቸውን ዘግተው በየቤታቸው ስለሚያውቋቸው መታወቂያ አልሰጧቸውም። ግን በየቤታቸው ሂደው ያውቋቸዋል ና ከነ ልጃቸው ስንት ተሬዛን ያየኑ ዝም ብለ ማፈን። አንዱ ግቢ አምስት ስድስት አንዱ ግቢ አምስት ስድስት እየከተፉት ይሄዱ እየከተፉት። የዛን ሰዓትኛ ወደ በረሃ ሸሽተን ሄድ። ወደ ሱዳን ስለምናውቀው ሱዳን ወደ ስለምንሻገር ለስራ ሁኔታ በቃ ቆራርጠን ሄድነ። ሽንጥሮ ማያቀ ደግሞ እናቶቻችን፣ ወንድሞቻችን ማያውቁት ደግሞ ዝም ብለው በዛው አለቁ። ስንመጣ ምንም የተረፈ ነገር የለ አልቀዋል። ሁሉ እንግዲህ አንተ እዚህ ከተማ አስር ዓመት ኖረሃል። ወጣቶች እንዴት ነው ማይካድራ ላይ የሚኖሩት? ነጻነት የላቸውም። ሁሌ ኮንታክት አለ። እንደዚህ ጠረፍ ምን ነጻነት አለ? ደግሞ ሁሌም እንደተሰጋ ነው፣ ስጋት ነው የሚኖረው። በቃ ምንም ነጻነት የለም። በምንሰራው ላይ ሁሌ ስጋት፣ ሁሌ ኮንታክት ነው ተብሎ ተብሎ ዛሬ በጣም በኃይለኛው ተፈጸመ። ይሄ ነበር ስጋት ነው ሁሌ። እና አሁን ደግሞ ከብዳላ ያለንበት ሁኔታ ሰላሙን ከሰጠን ጤና ካለ ሰርቶ ለመለወጥ ብዙ ዓላማ አለ። ወይም በትምህርት ውጤት ቢመጣ ለመለወጥ ነበር ሀሳባችን፣ ግን ልንለወጥ አንቻለን። ተስፋ በመቁረጥ ስሜት ውስጥ መሆኑን የተናገረው ደግሞ ወጣት ጌትነት ጥላውን ሲሆን ከዛ ስሜት ውስጥ ለመውጣት እየተቸገረ መሆኑንም ተናግሯል። ወንድሜን ያው ከሀገር በላይ ቀጥቅጠው ተፈራርሞ ማለት ነው እሱን ከዚህ ግንብ ሰፈር ነበር የሚኖር እንዲመታ፣ እሱን ተፈራርመው አስገድለታል። መጀመሪያም እንዲሞት የተፈራረሙ ለሱ ነበር እሱን አስመጡ። ከዛ በኋላ በቂያቸውን ሀይል ሲገድላ ድረ ግድየው ራሱ በጣም የሚያሳዝን ነው። አገዳደላቸው፣ አመታታቸው በሰው ልጅ እንደዚህ አይነት ዱላ መመታት የሌለበትም ማለት ነው። እስካሁን ብዙ ሰው በየቦታው ሲሞት እናያለን። የዚህ የማይከትራ ግን በጣም የሚገርም የሚዘገን ነው የሚዘገንን ማለት ነው። እኔ ስማቸውን የማላውቃቸው እኳን ከኔ ወንድም ቤታውን ወደ ስምንት ሬሳ ነው የተገኙ አብረው ከሱ ጋር የሞቱ ማለት ነው። እና ከቤት እየገቡ በቂ ንብረታቸውንም ወስደዋል። የልጆች ብር ሁሉ በአደራ ሲያስቀምጠው የነበረው ከቤት የሚጠጣ ነገር ራሱ እንደፈለጉ ሲጠጡ ነው ያደሩ። እየተመላለሱ ልጆቹና ሚስቱን ራሱ ሊገሏቸው ሲሉ መጨረሻ ላይ እሷ አማራጭ ታጣሱ ሲሞቱት ካየች በኋላ ልጆቹን እዛቸው መንደር እዳገበች ወንድም እንደሚገደል ስጋት እንዳለበት አጫውቶ ያውቃል። እሱ መቼም እነዚህ አይነት ነገር ድርጊት ይፈጸማል አይልም ነበር። እኔ ግን እንውጣ ይህ ልውጣ ባክሽ፣ በበርሃ አንተ አንዱ ልጅ እኔ አንዱ ልጅ፣ ሁለት ልጆች አሉት ወንድ ሁለት ልጆች እና ያዝና፣ በርሃ ለበርሃ ቆርጠን፣ አንተ እንደማይምርህ አውቃለሁ። ከአሁን ቀደም የአማራ ልጅ ሲታሰር፣ የአማራ ልጅ ሲጨቆን ለምን ተጨቆኑ ለምን እንዲያሉ እያለ እሱ አንዳንዴ ቋንቋ ስለሚችል እንደዚህ ለምን ይሆናል እያለ እያናገረ ያለ አግባብ የታሰሩትን ያስፈጣ ነበር። እና እንደዚህ ተጭቆና ሲደርስባቸው ለምን እንዲሆነ እያለ ያው ወጣቱን ደግሞ ባካችተው እኒህ ሰዎች ምንም ጥሩ አይደሉም እና ባካችተው እያለ ወጣቱን የአማራ ልጆች ሲመክር ቆይቷል እንደገና ሬሳ ሲሞት ከዚህ ከዚህ ሀገር አይቀበርም እያለ ሬሳ እየወሰደ ወደ ጎንደር ሲያስቀብር ኖሯል እና በዛ ምክንያት እሱን ያጠኑታል እኔ እንደማይምሩት ስለማውቅ ከዚህ አንተ ስትሞት ማየት ስለማልችል ቤተሰቦችም ያንተን መሞት መስማት ስለማይችሉ እባክህን እንወጣ ስለው፣ ችግር የለውም፣ የገጠመ መንግስትና መንግስት ነው። ነዋሪው አልገጠመም። ነዋሪ ከቢገጥም ኑሮ አይምሮኝም ነበር። ነዋሪ ካልገጠመ እኔን ምን አርጃቸው እያለ እምቢ ያለ እንጂ እኔ ያውቅ ያለሁ እሱ ግን አላወቅም። ይወቅም አይወቅም እንግዲህ እንጃ፣ ብቻ ነግሮኝ አወቅም። አሁን ምንድነው የምታስበው? በቃ እኔ ምንም የማስበው ነገር ማለት ነው የወንድሜን ልጆችና ንብረቶች አሉ እነሱን እ የአገር ሲሰጠኝ ከመንግስት ሲጠይቃለሁ እወጣለሁ እንጂ ከዚህ መኖር አንችል። የወጣትነት ጉልበታቸውን ተጠቅመው ሀብት ለማፍራት ያደረጉት ጥረት እንዳልተሳካላቸውና አልፎ ተርፎም ቤተሰቦቻቸውን እስከ ማጣት እንዳደረሳቸውም ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ አዋሳም። ዮናታን ዘብዴዎስንና እንግዶቹን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቬይን ነው። በኮቪድ-19 ምክንያት ይህን ፕሮግራም የምናስተናዳላችሁ ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ እንሻገር። እጅግ አነስተኛ የሆነ የጤና ባለሙያ እና ከፍተኛ የሕዝብ ቁጥር ባላት ኢትዮጵያ ውስጥ የጤና ስርዓቱ በተገቢ መንገድ አለመዘርጋቱና የመረጃዎች ማዕከላዊነት ማጣት የጊዜ፣ የገንዘብ እንዲሁም የጤና ቀውስ እንዳስከተለ ባለሙያዎች ይናገራሉ። በተለይም የህሙማን የጤና መረጃዎች መጥፋት፣ ከሐኪም ሐኪም የተለያዩ የምርመራ ውጤቶችን መቀበል የተለመደ ነገር ነው። የምህንድስናና የቴክኖሎጂ ባለሙያው ጳዚዮን ቸርነት ከሚኖርበት ዩናይትድ ስቴትስ ለእረፍት ወደ ኢትዮጵያ መጥቶ እናቱን ለማሳከም በሞከረበት ወቅት ያስተዋለው ነገር ኦርቢተልዝ የተሰኘ የቴክኖሎጂ ተቋም ወደ መመስረት እንዳስገባው ይናገራል። የተመላለስኩ ነበረበት ጊዜ ሆስፒታል በዚህ ዘመድ ያየሁት ትልቅ ክስተት ነው። ወደ ጤናውን ብገባ ያደረገኝ ያ ምንድን ነው? አንደኛ ቀጠሮ ይዘን ሄደን ትምንሳት ተኩል የሰጠን ቀጠሮ እሱ እስከ አስራ አንድ ሰዓት ተኩል አልመጣም ዶክተሩ ና ወደ ሶስት ሰዓት ያልቁጭ ብት ግን ብዙ ጊዜ እንዳሰላስል አደረገኛ። ሁለተኛ ምንድን ነው ስድስት ወር በፊት የተመለከታትን ችግር አሁን ይቺ ለፎሎ አፕ ነው የሄድነው። ፋይሏ የለውም፣ ፋይሏ አልተገኘም። የምለው እንደ አዲስ ነው ሲያክማት የነበረው ሴት እንዴት ነው የሚሆነው? እንደ አዲስ ው ህክምና ኮንቲኒዩቲ ያለው ወይ ተሻሽለው የተሻለው ነው የሚመጣው፣ ወይም ደግሞ የባሰበት ነው የሚመጣው ለአንድ ማድረግ የሚያስችል ግን የኢንፎርሜሽን የዳታ ማያጅ መዛ ለመኖሩ እዛ ሆስፒታል ላይ ሲበስ እንድንመለከቱ አደረገን። እና አንድ ስሞል ቲም አቋቋምን ና አጠናን ኢንዱስትሪውን። ምንድን ነው ቻሌንጁ? ይሄ የሁሉም ቻሌንጅ ነው። የኢትዮጵያ ብቻ ነው? የሰብ ሳሃራን አፍሪካ ቻሌንጅ ነው? የሆስፒታሎች ቴክኒኞቹ ነው? የግሉ ነው? የመንግስቱ ነው? የክሊኒኮ ችግር ነው? እና ይህን ካጠናን በኋላ ነው ሞዴል መቅረጽ ሊጀመር ነው። እና ወይ ወደ ውጭ ተመልሱ። ሴት ኬር እንዴት ነው ደሊቨር የሚደረገው? ሆስፒታል እንደምታቂ፣ ወጭ ዋለም ያክሜ ዶክተር ለአምስት ስድስት አመት አክቦኛል ማለት፣ በየአመቱ መቼካፕ ሄዳለው። ከዛ ደግሞ ሆነ እንክን ከአጋጠመኝ ተመልሽ ሄዳለው እና ሁሉ ፋይሌ እድል ያለ ኢንፎርሜሽኖች ተቀናጅተው ሲስተም ውስጥ አሉ። ሳይበስ አንድን ነገር አስቀድሞ መድረስ ይቻላል፣ ቶሎ መዳን ይቻላል። እና ያንን አሰራር በቴክኖሎጂ አያይዘን ለምን አናመጣም የሚለውን ነገር አሰብንና የብዙዎችን ማገር ችግር መፍታት እንችላለን የሚለውን ራእይ ይዘን ነው ሰንቀን የተነሳ ነው። ጳዚዮን ኦርቢተልስ አሁን ላይ የሚታዩ የጤና መረጃ ክፍተቶችን በመምላትና የቴክኖሎጂ ስርዓቱን የመዘርጋት ሂደቱን መጀመሩን እንዲህ ያስረዳል። ለምሳሌ አንድ ሰው ተነሶ ጥቋን በሰሌዳ ላይ ሊቅሄዳል ልበል እና ፕሮሰሱ ምንድን ነው? መጀመሪያ ይመዘገባል፣ ካርድ ይወጣለታል፣ ከዛ ፋይል ይከፈትለታል እና ጠቅሞ ይሄዳል። ለአይን ሕክምና ሄደው እንበል ይህ ሰውዬ። ከዛ ደግሞ እግሮን ያመውና ሌላ ቦታ ሄዳል። አለርት ሄደን አሁን ባለው አሰራር ሁለቱም ጋር እንደ አዲስ ታካሚ ነው የሚታከበው። ምናልባት አንዳንዱ ጋር ጥሩ ዶክመንት ማናጅመንት ሲስተም ካላቸው ፋይሉን አውጥተው ፈልገው በስሙ ከዛ ዶክተሩ ያንን ባለፈው የነበረው ምርመራ ተመልክቶ ውጤቱን ተመልክቶ የወሰደው መድኃኒት ተመልክቶ በዛ ላይ ተመርኩዞ ህክምናውን በዛ ላይ ተጨባጭ ዴታ ወይም ደግሞ ኢንፎርሜሽን ይዞ የመጠጠ ለዚ በጣም በጣም ትንሽ ነው። ሰው ምን ይሆናል፣ አንድ ሰው አንድ ህክምና ይሄዳል፣ የሆነ መድኃኒት ይሰጠዋል። የሌላ ነገር ይሄዳል ወይ የሚሰጠው መድኃኒት አለርጂክ ሊሆን ይችላል ወይም ደግሞ በፊት ከወሰደው ጋር የሚጣረስ ሊሆን ይችላል። እንግዲህ አንድ ፈሲሊቲ ላይ ወይም አንድ ሆስፒታል ላይ አንድ ጤና ጣቢያ ላይ ሄዶ እንኳን በአግባቡ ግብት ያለው ነገር ማግኘት ካልቻለ ሁለት፣ ሶስት፣ አራት የተለያዩ ሆስፒታሎች ላይ የግብት መሄድ ቢኖርበት ውጤት ማመሳከርም እንኳን ቢፈልግና ሁለት ዶክተር ማየት ቢፈልግ አሁን ያለው የዶክመንት አያያዝም ደግሞ የኢንፎርሜሽን አጠቃቀም መርህ ጥሩ አይደለም። በዛ ምክንያት ሰዎች አገር ለቀው ይሄዳሉ። ለሕክምና ያላቸውን ሸጠው ወይ ታይላንድ ይሄዳሉ፣ ህንድ፣ ኬንያም፣ ሁሉም ቦታ የሚችል ቦታ ለመሄድ ይሞክራሉ። እኛ ምንድን ነው የምናደርገው? በአንድ በኩል ሆስፒታሎችን፣ ፋርማሲዎችን፣ ክሊኒኮችን ማገዝ ነው። ሲስተም እንዘረጋለን። ሶፍትዌር ነው። ሶፍትዌሩ ፍለክሲብል ነው። በኮምፒውተርም ላይ በስልካቸውም ላይ አክሰስ ሊያደርጉት ይችላሉ። ግን ምን ይሰጣቸዋል? ለዶክተሮቹ ስለ ህመምተኛው አዲስ ከማየት ይልቅ ፔሽንቱን፣ የቤተሰቡን ታሪክ፣ የህክምናውን ታሪክ፣ ውስጥ የነበረውን መድኃኒት፣ እነዚህም ሁሉ በተቀናጀ መልኩ ስትራክቸር በሆነ መልኩ ሳይንቲፊክ በሆነ መልኩ እጃቸው ላይ ካለ የባለፈው ክትትል ላይ ተመርኩዘው ወደፊት እንዲቀጥሉ ነው ያስችላቸው። ሌላው መድኃኒታውን በጣም ችግር አለ እዚህ ሀገር። አንዱ ጋር ጠፋ የተባለ መድኃኒት ሌላ ጋር ደግሞ ኤክስፓይር ሲያደርግ እናያለን። ይህም ደግሞ ምንድነው አሰራሩ ብጥስጥስ ያለ ስለሆነ ነው። እና አሁን ምንድነው ሰው የግድ ዘመን መፈለግ የለበትም ወይም ሰው የግድ በኮንትሮባንድ በኩል መሄድ የለበትም። ይህንንም ለመቅረፍ ነው። አንዱ እንግዲህ ወደ ሆስፒታሉ ስንመለከት ነው ወደ ረምተኛው ደግሞ ስንመለከት በህጉ መሰረት ለምተኛ የራሱን የሜዲካል ኢንፎርሜሽን ወይም ደግሞ የሜዲካል ሬከርድ መጠየቅ መብት አለው። ተኛዎች ላይ መገኘቱ ለራሱ ላለው የሕክምና ክትትል የተሻለ ሁኔታ እንዲፈጥሩ ያስችለዋል እና በሁለቱም ሳይድ ነው። በዚህ በኩል ፋሲሊቲዎችን ማገዝ እንፈልጋለን። እያገዝን ነው። አሁን ወደ ሶስት መቶ ሀምሳ ሺህ በላይ ሜሪካ ሬከርዶች የተለያዩ ፋሲሊቲዎች ጋር በእኛ ሲስተም ማኔጅ ይደረጋል። ኦርቢት ሄልስ ከሀመማንጋ በርቀት የህክምና ዘዴ የሚገናኙበትንም ስርዓት እያመቻቸ ሲሆን ተጨማሪም በአሁን ሰዓትም በህክምና ቴክኖሎጂ ዘርፍ የሚሰሩ አስራ አምስት የቴክኖሎጂ ተቋማትን የአራት ወር የቴክኖሎጂ ልምምድና ስልጠና መርሃ ግብር ከማስተር ካርድ ፋውንዴሽን ጋር በትብብር እያስኬደ ይገኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አዚዮን ቸርነት እንግዳችን ስለነበረ እናመሰግናለን። አድማጮች፣ ከጋቢና ቪኦኤ ጋር ስለሆናችሁ እናንተንም እናመሰግናለን። ኮቪድ-19 በሚሊዮን የሚቆጠሩ ሴቶችና ልጃገረዶች ላይ የሚፈጸም ግርዛት ቁጥር እንዲጨምር አድርጓል ሲሉ የሰብአዊ መብት ተሟጋቾች ፍርሃታቸውን እየገለጹ ነው። ዛሬ እየተከበረ በሚገኘው ዓለም አቀፍ የሴቶች ጸረ ግርዛት ቀን ላይም ይህን አይነቱ መሰል አረመናዊ ተግባር እንዲቆም ጥሪ ያቀርበዋል። ሊሳ ሽላይን ከጀኔቫ ያደረሰችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች። በዓለማችን ላይ ከሁለት መቶ ሚሊየን የሚበልጡ ሴቶችና ህጻናት የሴቶች ግርዛት በሚያስከትለው አካላዊና የአይምሮ ጉዳት ይሰቃያሉ። ይህ አይነቱ የሴቶች ግርዛት የሴት ልጅ የመራቢያ ክፍል አካል በመቁረጥ የሚፈጸም ሲሆን በዋናነት በሰላሳ የአፍሪካ ሀገራት፣ መካከለኛው ምስራቅና እስያ በሚገኙ ገና የተወለዱ ህጻናትና ልጃገረዶች ላይ ይፈጸማል። በጉዳዩ ላይ የሚሰሩ የተባበሩት መንግስታት ድርጅቶችና የሰብአዊ መብት ተሟጋቾች የኮቪድ-19 ወረርሽኝ ሴት ልጆችን የበለጠ ለግርዛት እያጋለጠ መሆኑን እያስጠነቀቁ ይገኛሉ። በአስቸኳይ እርምጃ ካልተወሰደም በሚቀጥሉት አስር ዓመታት ውስጥ ከሁለት ሚሊዮን በላይ የሚሆኑ ልጃገረዶች በዚህ ተጠቂ ሊሆኑ እንደሚችሉ አስታውቀዋል። የዓለም ጤና ድርጅት ዋና ስራ አስኪያጅ የሆኑት ዶክተር ቴድሮስ አድሃኖም ይህ ቁጥር በዚህ ዓመት ግርዛት ሊፈጸምባቸው ይችላል ተብሎ ከሚገመተው ሶስት ሚሊየን ልጃገረዶች ተጨማሪ መሆኑን አብራርተዋል። ሌትስ ቢ ክሊር ፊሜል ጄኒታል ሚቲሌሽን ኢዝ ቫዮሌሽን ኦፍ ሁማን ራይትስ በግልጽ መታወቅ ያለበት ነገር የሴት ልጅ ግርዛት የሰብአዊ መብት ጥሰት መሆኑንና ከሕክምና ጋር የተያያዘ ምንም አይነት ጠቀሜታ የሌለው መሆኑን ነው። በሴቶች ጤናና ማህበራዊ ግንኙነት ላይ የአጭርን የረጅም ጊዜ ችግርና ውስብስብ ጉዳዮችን ሊያስከትል ይችላል። ስለዚህ የሴት ልጅ ግርዛትን አሁኑኑ ማስቆምና ማንም የጤና ሰራተኛ ይህን ተግባር እንዳይፈጽም ማድረግ አለብን። የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው በሴቶች ግርዛት ምክንያት ከሚደርሱ የጤና ችግሮች መካከል ከፍተኛ ህመም፣ የደም መፍሰስ፣ ቴታነስና ሌሎች የመመረዝ ድንጋጤና የሞት አደጋዎች ሊያስከትል ይችላል። በረጅም ጊዜም ሴቶች የሽንት ቧንቧ፣ የመራቢያ አካልና የወሲብ ችግር ሊደርስባቸው ይችላል። በወሊድ ጊዜ ከሚፈጠር ውስብስብ ችግር በተጨማሪም አዲስ የተወለዱ ህጻናትን ሞትም ያስከትላል። ይህ ጎጂ ባህል እንደ አእምሮ ጭንቀት ውጥረትና ካደጋ በኋላ የሚፈጠር የአይምሮ ጠባሳ የመሳሰሉ በሽታዎችም ይዳርጋል። የተባበሩት መንግስታት የሴቶች ግርዛትን እንደ አውሮፓውያን አቆጣጠር በ2030 ከዓለማችን ለማጥፋት ያወጣውን እቅድ በሚቀጥሉት አስር አመታት ውስጥ ለማስፈጸም ወደ 2.4 ቢሊየን የሚጠጋ የአሜሪካ ዶላር ይጠይቃል። የመንግስታቱ ድርጅት ይህን ቁጥር ወደ መሬት አውርዶ ሲያስረዳ አንዲትን ሴት ልጅ ከዚህ ጥቃት ለመከላከል ከ አንድ መቶ የአሜሪካ ዶላር ያነሰ ገንዘብ ይፈጃል ሲል ይገልጻል። ድርጅቱ ጨምሮ በ27 ሀገራት ላይ ባደረገው ጥናት በሴቶች ግርዛት ምክንያት የጤና እክል የገጠማቸውን ሴቶች ሕክምና ለመስጠት በአመት እስከ አንድ ነጥብ አራት ቢሊየን የአሜሪካ ዶላር እንደሚያስፈልግ ያሳያል። የሴቶች ግርዛት ቁጥር እየጨመረ መሄድ ከሆነ ደግሞ ይህ የገንዘብ መጠን በ30 ዓመታት ውስጥ ወደ 2.3 ቢሊየን የአሜሪካ ዶላር እንደሚያድግም ሪፖርቱ ያብራራል። በሊዛ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽን ለዘገባው እናመሰግናለን። አሁን ደግሞ በልዩ የጋቤና ስፖርት ዘገባ ሀብታሙ ስዩም ይጠብቃችኋል። ቤትኪንግ የኢትዮጵያ ፕሪምየር ሊግ 11ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ረቡዕ ጥር 26 2013 በተከናወኑ ጨዋታዎች ቅዱስ ጊዮርጊስና ሀድያ ሆሳና አንድ ለአንድ አቻ ተለይተዋል። ኢትዮጵያ ቡና ሲዳማ ቡናን አምስት ለዜሮ አሸንፏል። ሐሙስ ጥር 27 2013 ጅማ አባጅፋርና ባህርዳር ከተማ ሁለት ለሁለት አቻ ሲወጡ ሰበታ ከተማ አዳማ ከተማን አንድ ለዜሮ አሸንፏል። አርብ ጥር 28 2013 በተደረገ ጨዋታ ደግሞ ሐዋሳ ከተማና ወልቂጤ ከተማ ባዶ ለባዶ አቻ ወጥተዋል። ፋሲል ከነማ ድሬዳዋ ከተማን ሁለት ለዜሮ አሸንፏል። ሳምንቱን ፋሲል ከነማ በ25 ነጥቦች ሲመራ ኢትዮጵያ ቡና በ20፣ ሀድያ ሆሳዕና በ19 ነጥቦች ይከተላሉ። የከፍተኛ ጎል አስቆጣሪዎችን ደረጃ አቡበከር ናስር ከኢትዮጵያ ቡና በ14 ጎሎች ይመራል። ሙጂብ ቃሲም ከፋሲል ከነማ በ12፣ ጌታነ ከበደ ከቅዱስ ጊዮርጊስ በሰባት ጎሎች ይከተላሉ። ለአንድ ዓመት ያክል የተራዘመው የቶኪዮ ኦሎምፒክ ክንውንን በተመለከተ የሚሰጥ ማናቸውም ውሳኔ ሳይንስን መሰረት ያደረገ መሆን እንዳለበት የአሜሪካ ፕሬዚደንት ጆ ባይደን ተናገሩ። የጃፓን መንግስትና ዓለም አቀፉ የኦሎምፒክ ኮሚቴ ከስድስት ወራት ባነሰ ጊዜ ውስጥ የኦሎምፒክ ጨዋታዎችን ለማስጀመር ቃል ገብተዋል። ሆኖም ጨዋታዎቹ የሚከናወኑት በጥብቅ ሁኔታዎች ውስጥ ነው፣ ተመልካቾች እንዳይገኙ ሊደረጉም ይችላሉ ተብሏል በኮሮና ቫይረስ ስርጭት ምክንያት። ዌስትውድ ዋን ስፖርት በተሰኘ የራዲዮ መርሃ ግብር ላይ ሀሳባቸውን ትናንት ያጋሩት ባይደን ጠንክረው ሲሰሩ ለሰነበቱ አትሌቶች ሲባል ውድድሩ ይደረጋል ብለው ተስፋ እንደሚያደርጉ ተናግረዋል። ውድድሩ አይደረግም ብሎ ማሰብን እንደሚጠሉም አክለዋል። ከጃፓን ጠቅላይ ሚኒስትር ጋር መነጋገራቸውን የጠቀሱት ባይደን ውድድሩን ማከናወን አደጋ አለው የለውም የሚለውን ውሳኔ ሳይንስን መሰረት ማድረግ አለበት ብለው እንደሚያስቡ አስታውቀዋል አሜሪካውያን ከዓመት እስከ ዓመት በጉጉት የሚጠብቁትና ሱፐር ባውል በመባል የሚጠራው የአሜሪካ እግር ኳስ የማጠናቀቂያ ስነ ሥርዓት በትናንት በትናንትናው እለት ተደርጓል። ታምፓ ቤይ ባኪነርስ ካንሳስ ሲቲ ቺፍዝን 31 ለ9 በመርታት የዓመቱ ቻምፒዮኖች ሆነዋል። ዘንድሮ የእረፍት ሰዓት አዝናኝ ሆኖ የተመረጠው ካናዳዊው አቤል ተስፋዬ ዘ ዊክንድ ተወዳጅ ሙዚቃዎችን በልዩ ሁኔታ ቁጥሩ ለተመጠነ ተመልካች አቅርበዋል። በታምፓ ፍሎሪዳ ሬመንስ ጄምስ ስታዲየም በተደረገው በዚህ ስነ ስርዓት የ30 አመቱ ዘ ዊክንድ የቅርብ ጊዜ መታወቂያው የሆነውን ቀይ ኮት በጥቁር ሱሪና በጥቁር ሸሚዝ ተላብሶ ተወዳጅ የሆኑትን ስታርቦይ፣ ዘ ሂል፣ ካንት ፊል ማይ ፌስ እና እንዲሁም ተጨማሪ ሌሎች ሙዚቃዎችን ተጫውተዋል። በአበባ ሰዓት ወይንም ርችት በታጀበው መዝጊያ ላይ ደግሞ ብላይንዲንግ ላይትስ የተሰኘውን ሙዚቃውን ተጫውተዋል። የአሜሪካ ብሔራዊ እግር ኳስ ማህበር ዘንድሮ ዝግጅቱን እንዲታደሙ የፈቀደላቸው ሰዎች ቁጥር 25000 ብቻ ነበረ። ቀሪ 30ሺ ወንበሮች በሰው ቅርጽ በተሰናዱ የወረቀት ሰሌዳዎች እንዲሸፈኑ ተደርጓል። ከአቤል ተስፋዬ በተጨማሪ ወጣቷ ገጣሚ አማንዳ ጎርመን ሦስት የኮሮና ቫይረስ ወረርሽኝ ጀግኖችን የዘከረ ግጥም አሰምታለች። if Oh, my አድማጮቻችን ለዛሬ ያጠናቀርንላችሁም የጋቢና ቪዬ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየት በፌስቡክ ቪዬ አምሃሪክ በትዊተርም እንዲ እንዲሁ ሀሽታግ ጋቢና ቪዬን በመጠቀም አድርሱ። ጋቢና ቪዬ አት ቪዬ ኒውስ ዶት ኮም የኢሜይል አድራሻችን ላይ መልእክታችሁን አስቀምጡልን። በፕሮግራም አርቶቱ ሰለሞን አባተ፣ ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምጽ ዘጋቢዎችና ባለሙያዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ Then I do